You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያን ዓለም አቀፍ ድንበር መክፈት በስቴትና ፌዴራል መንግሥታት መካከል ጣቶችን እያጠቋቆመ ነው። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ውጥረት እየጨመረ ነው የሚሉት ግንባር ቀደም ዜናዎቻችን ናቸው። በኮሮና ቫይረስ ሳቢያ ተዘግቶ ያለውን ዓለም አቀፍ የአውስትሬሊያ ድንበሮችን ዳግም የመክፈት ጉዳይ በስቴትና የፌዴራል መንግሥታት መሪዎች ዘንድ ውዝግቦችን ፈጥሯል። የቪክቶሪያ ምዕራብ አውስትሬሊያ ታዝማኒያና ደቡብ አውስትሬሊያ መሪዎች ብስጩ መሆናቸውን እየገለጡ ነው። የምዕራብ አውስትሬሊያ ፕሪምየር ማርክ ማጋዋን ሲናገሩ ምዕራብ አውስትሬሊያ በፌዴራል መንግስቱ የአንድ መስመር ጉዞ አልፈረመችም፣ አልተስማማችም። የኒውዚላንዳውያን ወደ አውስትሬሊያ የመምጣት አስተዳደራዊ ጉዳይ የሚከናወነው በአውስትሬሊያ ድንበር ኃይልና የአገር ውስጥ ጉዳዮች ዲፓርትመንት ነው። አሁን እየተረዳ ነው የመጣ ነው ምንድነው የፌዴራል መንግሥቱ እነዚህን የአውስትሬሊያ መሬት ለረገጡ መንገደኞች አንዳችም ኃላፊነት እንደማይሰማው ነው ብለዋል። በሌላ በኩል የአውስትሬሊያ ድንበር ኃይል ኮሚሽነር ማይክል አውትርመን የአገር ውስጥ ወሰኖች የስቴቶች ፈንታ ነው በማለት ሲናገሩ ይህ ግልጽ ነው። አንዴ አንድ ሰው ኒው ሳውዝ ዌልስ ውስጥ ከገባ የኒው ሳውዝ ዌልስ የጤናና ወሸባ መመዘኛዎች አይመለከተውም። ስለምን ተጋላጭነታቸው ዝቅተኛ ስለሆነ ነው። ነጻ ሆነው መንቀሳቀስ ይችላሉ። እንደ ማንኛውም የአውስትሬሊያ ነዋሪ የሀገር ውስጥ ጉዞዎች ህጎችና ደንቦች ይመለከታቸዋል ብለዋል። ጉዳዩ በመጪው አርብ በብሔራዊ ካቢኔ የሚታይ ይሆናል። ይህ በእንዲህ እንዳለም ታዝማኒያ ወደ ኒው ሳውዝ ዌልስ ለመሄድና ከኒው ሳውዝ ዌልስም ወደ ታዝማኒያ ለመምጣት ወሰኖቿን ኖቬምበር ላይ ክፍት ተደርጋለች። በተጨማሪም ለኩንስላንድ፣ ኤስቲ ምዕራብ አውስትሬሊያ፣ ደቡብ አውስትሬሊያና ኖርዘርን ቴሪቶሪ ከኦክቶበር 26 ጀምሮ በሮቿ ክፍት ይሆናሉ። የታዝማኒያ ፕሪሚየር ፒተር ጋትዊን ታዝማንያ ምንም እንኳ ወሰኖቿን ለኒው ሳውዝ ዌልስ ከኖቬምበር ጀምሮ ለመክፈት ብትወስንም የኒው ሳውዝ ዌልስ ቫይረስ ተዛማችነት ተለውጦ ከተስፋፋ ግና ኒው ሳውዝ ዌልስ ላይ ወሰኗን ልትዘጋ እንደምትችልና ቪክቶሪያን አስመልክቶም በሂደት ከውሳኔ ላይ የሚደረስ መሆኑን ገልጠዋል። ይህ በእንዲህ እንዳለም ባለፉት 24 ሰዓታት ውስጥ የማኅበረሰብ ተጋቦት አለመከሰትን ተከትሎ ኒውሳውዝ ዌልስ በኮቪድ-19 ሳቢያ የጣለቻቸውን ገደቦች ጨምራ አርግባለች። በዚህም መሠረት ቀደም ሲል ወደ ሬስቶራንት ሄዶ ለመመገብ የነበረው የ20 ሰዎች ገደብ ወደ 30 ከፍ ሲል፣ በሰርግ ሥነ ሥርዓት ላይ ለመገኘት ተፈቅዶ የነበረው የ150 ታዳሚዎች ገደብ ወደ 300 ከፍ ብሏል። የኒው ሳውዝ ዌልስ ፕሪሚየር ግላዲስ በርጅክሊያን የእስቴቱን ምጣኔ ሀብት ለማገዝ ሰዎች በገና በዓል ሰሞን ኩነቶች ላይ እንዲታደሙ አበረታተዋል። በሌላ በኩል የአውስትሬሊያ የሕክምና ባለሙያዎች ማኅበር አውስትሬሊያ ኮሮና ቫይረስን ደፍቆ በመያዝ ከመወሰን ይልቅ ወረርሽኙን ከናካቴው የመክላት ፍኖተ ካርታ እንድትነድፍ ጥሪ አቅርቧል። የአሜሪካ ፕሬዚደንታዊ ምርጫ ወደ ሁለት ሳምንት ዕድሜ ተቃርቦ ባለበት ወቅት የምርጫ ዘመቻው ውጥረትን የኮሮና ቫይረስ መስፋፋትና ሞት ንረትን አሳይቷል። ዩናይትድ ስቴትስ ውስጥ በቫይረሱ የተጠቁ ሰዎች ቁጥር ከ8 ነጥብ 1 ሚሊዮን በላይ ሲያሻቅብ በቫይረሱ ሕይወታቸውን ያጡ ሰዎች ቁጥር ከ219 ሺህ አልፏል። የምርጫ ሂደቱንም አጀንዳ እየቀረጸ መጥቷል። ከቶውንም ፕሬዝደንት ትራምፕ ተቀናቃኛቸውን የዲሞክራት ፕሬዝደንታዊ እጩ ጆ ባይደንና የሳይንሱን ማኅበረሰብ ላይ የነቀፌታ ጥቃቶችን ሰንዝረዋል። አቶ ትራምፕ ካርሰን ከተማ ኔቫዳ ባደረጉት ንግግራቸው ራሳቸውን በግነት ጆ ባይደንን በነቀፌታ ሲገልጡ የቫይረስ መከላከያ መድኃኒቱን ከወሰድክ በኋላ ልክ ሱፐርማን የሆንክ መስሎ ነው የሚሰማኝ። ለባይደን ድምፅ ከሰጣችሁ የወደፊት እድላችሁን ለቫይረሱ አሳልፎ ይሰጥባችኋል፣ ገደቦች ይጥልባችኋል፣ እሱ ሳይንቲስቶችን ይሰማል ብለዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። የአውስትራሊያን ዓለም አቀፍ ድንበር መክፈት በስቴትና ፌዴራል መንግሥታት መካከል ጣቶችን እያጠቋቆመ ነው። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ውጥረት እየጨመረ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ።